The Voice of America. ሀብታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ ሥነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ባለስልጣናቱ በሕጉ መሠረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸውም መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝሩን ይዟል። በቁጥጥር ስር እንዲውሉ የተወሰነባቸው ባለስልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የሥነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፈን በላይነህ ለቪኦኤ ገልጸዋል። በተቀመጠላቸው የጊዜ ገደብ ውስጥ አብዛኞቹ ሚኒስትሮች፣ ሚኒስትር ዴታዎች፣ ዋና ስራ አስፈፃሚዎች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮችና በየደረጃ ያለ የስራ ኃላፊ ሀብቱን አስመዝግቧል። ይሁን እንጂ አሁን የለየናቸው መቶ ሰማኒያ አራቱ ከፍተኛ የመንግስት ባለስልጣናት በፌዴራልና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉና እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ ያደርገው የላቸው በጥሪ መልካም ፍቃድ ወይም አውንታዊ ምላሽ ያልሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ሕግን ማስከበር ስላለበት በአት ማሳወቅና ምዝገባዎች አንቀጽ ሀያ ሁለት መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አፈፃሚ አካል ነው። ከአፈፃሚ አካል ውስጥ አ ስንልክ ምንድን ያደረግ ነው? ለፌዴራል ጠቅላይ አቃቤ ሕግና ለፌዴራል ፖሊስ ኮሚሽን በአድራሻ የጻፍ ነው። በግልባጭ ለኢፊድሪ የተወካዮች ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፊድሪ ጠቅላይ ምክር ቤት ተልኳል። ሀብት የማስመዝገቡ ዋና ዓላማ በመንግሥት መሥሪያ ቤቶች የአሰራር ግልጸኝነትን ለማስፈንና የባለሥልጣናቱን ውሳኔ ከሕዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮችን ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል። ኮሚሽኑ እንዲያዙ የወሰነባቸው አንድ መቶ ሰማኒያ አራት የመንግሥት ባለሥልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነህ ተናግረዋል። በፍትህ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራሉ ደረጃ በፌዴራል ደረጃ ሲባል እንግዲህ በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መሳደር ከማዕከል እስከ ስራተኛ ወርቀን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም አስቀድሞ የማሳወቀው ስራ በደብዳቤ ጻፍንላቸው እና ሰፊ የህዝብ ግንኙነት ስራ የተሰራባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው። ከስልጣናቸው አንጻር መግለጽ የሚቻላለ ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች፣ ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል። አሹር ማድረግ ሁሉ ሚኒስትሮች አስመዝግበዋል። ቀጥለው ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ። ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት። ስራ አስፈጻሚዎች አሉበት። እነዚህ ሹመኞች ደግሞ ወይ ባለስልጣናቶች አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዴግ ውስጥም የነበሩ ናቸው። ምን ያከራክራል። ይሄ እንግዲህ ተሿሚን እኮ ገዢ ፓርቲ ነው ይፈው አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው። አሁን አሁን አሁን በነባራዊ ሂደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጪነት ወይም በህግ ተርጓሚነት ያሉ አካላት ምንመለከቱ አሁን ባለው ነባራዊ ሂደት በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሐሳቦች ይነሳሉ። ምናልባት በአሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው? አቶ መስፍ አንድ ምን ምንድ ነገር ቀደም ያለውን በዛ አንተ የተጋለጠ ሊሆን ይችላል። ምክንያቱም ተጠርነታችን ለስራ አስፈጻሚው ነበር። የቀድሞ የቀድሞ የፌዴራል ሥነ ምግባርና ፀረ ሙስና ኮሚሽን ተጠርነቱ ቀጥታ ለፕራይም ሚኒስትሩ ነው። አሁን ግን ላይ አሁን ላይ ተጠርነቱ ለተወካዮች ምክር ቤት ነው። በብዙ ጠንካራ የዲሞክራሲ ተቋማት ነጻ ተብሎ አሁን እየተገነቡ ካሉ ሪፎርሙ እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ የፌዴራል ሥነ ምግባርና ፀረ ሙስና ኮሚሽን ነው። ስለዚህ እኔ እንደ መምሪያ ይህን ጉዳይ ስመራ እስካሁን በጣልቃ ገብነት ይህን አውጣው ይህን አስገባው የሚል ጫና አልደረሰ ያደረገብኝ የ184 የመንግሥት ባለሥልጣናቱ ስም ዝርዝርና ኃላፊነት ከትናንት በስቲያ ነሐሴ 22 2012 ለፌዴራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።